በአማራ ክልል በጊዜዊ መጠለያ ተቀምጠው ለሚገኙ ተፈናቃዮች መልሶ ለማቋቋም የሚውል ገንዘብ ለማሰባሰብ በታላቋ ብሪታንያ የሚኖሩ የክልሉ ተወላጆች ለተፈናቀሉ ወገኖቻችን እንድረስ በሚል የገቢ ማሰባሰቢያ ዝግጅት በዋና ከተማዋ ለንደን አካሂደዋል። በዚህ የገቢ ማሰባሰቢያ ዝግጅት በክብር እንግድነት የተጋበዙት የአማራ አቀፍ ልማት ማህበር አልማ ዋና ስራ አስፈጻሚ አቶ መላኩ ፋንታ ወደ ብሪታንያ የመጡበት ዓላማ መሳካቱን ለዲብሊው ራዲዮ ገልጸዋል። ጉዳዮች ናቸው። አንደኛው የተለያዩ ምክንያቶች የተፈናቀሉ ወገኖቻችን አሉ። በክልላችን እነሱን ለማቋቋም የተለያዩ ፕሮግራሞች ቀርጸን እየተንቀሳቀስን ነው። ስለዚህ የዲያስፖራ ወገናችንም እንዲያግዘን እንፈልግ ስለነበር፣ በተለይ ደግሞ እዚህ በዲያስፖራዊ ኢኒሽቲቭም የተጀመረው ከኤምባሲው ጋር በመተባበር የተጀመሩ የሀብት ማሰባሰብ ፕሮግራም ለመልሶ ማቋቋሙ ስለነበር በዚህ ፕሮግራም ላይ ለመገኘት ነው። በዚህ ፕሮግራም ስገኝ ሁለት ነገሮችን በመያዝ ነው። አንዱ ሕብረተሰቡ በተለይም ደግሞ የክልሉ ተወላጅ አንድነትንና ህብረቱን ፈጥሮ በክልሉ አጀንዳ ላይ ተሳታፊ እንዲሆን ለማድረግ የመቀራረብን ስሜት ለመፍጠር ነው። ሁለተኛ ደግሞ በዚህ ሂደት ለመልሶ ማቋቋም የሚውል ሀብት ለማሰባሰብ ነው። ከመጣንበት ከሁለቱ ዓላማዎች አንጻር ውጤታማ ነበር። በሀገር ውስጥ ያለውን ተጨባጭ ሁኔታ ሲገልጹ እስካሁን አርባ ሺህ ተፈናቃዮችን ብቻ መልሰው ማቋቋማቸውን ገልጸዋል። ወደ ቀየው መመለስ ገንዘብ ያስፈልጋል። በሀገር ውስጥ ፈንድሬዚንግ ፕሮግራሞች አካሄደናል። በነዛ ፈንድሬዚንግ ፕሮግራሞች ቃል የተገቡ አሉ ከ650 ሚሊዮን ብር በላይ ከዛ ውስጥ ወደ 350 ሚሊዮን የሚሆነው ተሰብስቧል። ቀሪው በሂደት የሚሰበሰብ ነው። አንዳንዶቹ በዓመት ውስጥ በስድስት ወር ውስጥ እንከፍላለን ስላሉ ያው የክፍያ ሞዳሊቲም ስላሉ እሱ ገና እንትን ይኖራል። በክልሉ በሁሉም ዞኖች ህብረተሰቡ ተንቀሳቅሰዋል። አዲስ አበባ በሌሎች የሀገሪቱ ክፍሎች ያሉ የክልሉ ተወላጆችም ሌሎች ብሔር ብሔረሰቦችም ለማቋቋም ተረባርበዋል። በዚህ መሰረት የማቋቋም ስራው የቤት ግንባታው እየተሰራ ነው። የመመለሱም ስራ ከ ወደ አርባ ሺ የሚጠጋ መልሶ የማቋቋም ስራ ተሰርቷል። ከሌሎች ክልሎች የተፈናቀሉትን ደግሞ ከሚመለከታቸው የክልል አመራርና ህዝቦች ጋር ተመልሰው ወደነበሩበት እንዲመለሱ ውይይቶች እየተደረጉ ነው። ይሄ ያሰባሰብነው ሀብትም እነሱንም መልሶ ለማቋቋም ጭምር የታሰበ ነው። በሚኒስትር ማድረግ የቀድሞ የኢትዮጵያ ገቢዎችና የጉምሩክ ባለስልጣን ዋና ዳይሬክተር የነበሩት አቶ መላኩ ፋንታ አሁን በኃላፊነት የሚመሩት የአማራ አቀፍ ልማት ማህበር አፋጣኝ ትኩረት የሚሰጠው ከሀገሪቱ የደረጃ በታች ለሆነው የትምህርትና የጤና ዘርፍ እንደሆነ ተናግረዋል። የትምህርት ቤቶች ሁኔታ ብዙዎቹ በጥሩ ሁኔታ የሚገኙ አይደሉም። ለመማር ማስተማሩ አብዛኞቹ እንግዲህ በወጣው የትምህርት ደረጃ ስታንዳርድ ከ84 85 ፐርሰንቱ ከደረጃ በታች ነው። በዚህ ሶስት ዓመት አሁን 16 ፐርሰንት የሚያሟሉትን ስታንዳርድ በሚቀጥለው ሶስት ዓመት ወደ አምሳ ለማድረስ ነው። ከትምህርት ከማዳረስ አንጻር የትምህርት ቤቶች ግንባታ ይኖራል። በዋነኛነት የምናተኩረ አጠቃላይ ትምህርቱ ላይ ነው። ይሄ በክልሉ ያሉት ከአንድ መቶ ሺህ በላይ የሚደርሱ ተፈናቃዮች ወደ ነበሩበት ቄ ተመልሰው በሰላም የእለት ተለት ኑሯቸውን እንዲጀምሩ ብቻ ሳይሆን እየሰራን ያለነው ዳግመኛ እንዲህ አይነቱ አሳዛኝ ነገር በየትኛውም የሀገሪቱ ክፍሎች እንዳይከሰት ከሌሎች ክልሎች ጋር በመሆን በመስራት ላይ ነን ብለዋል። ለዲደብሊው ራዲዮ ሀና ደምሴ ለንደን።